የተባበሩት መንግስታት ድርጅት ስለ ኤርትራ ጉዳይ ጥናት እንዲያቀርብ የተመሰረተው ኮሚሽን የኤርትራ መንግስት ለሀያ አምስት ዓመታት ያህል ሰፊ ይዘት ያለው የሰብአዊ መብት ረገጣ ሲያከናውን ቆይቷል። ይህም በሰብዕና ላይ የተፈጸሙ ወንጀሎች ደረጃ ተደርጎ ይታያል ሲል ከአስራ አራት ቀናት በፊት ባወጣው ዘገባ መግለጡ ይታወሳል። ዛሬ ደግሞ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል አባላት የሰብአዊ መብት መርማሪ ኮሚሽን ባቀረበው ዘገባ ላይ ሀሳባቸውን እየሰጡ ነው። ይህን ውሳኔ የሚቃወሙ ኤርትራውያን ታዲያ በጄኔቫ የተቃውሞ ሰልፍ ሲያካሄዱ ውለዋል። በእስራኤል ደግሞ ደጋፊዎች አደባባይ ወጥተው ተሰልፈዋል። አዳነች ፍሳዬ ዝርዝሩን ይዛለች። በተባበሩት መንግስታት ድርጅት ተሰይመው ስለ ኤርትራ ጉዳይ ጥናት ያቀረቡት ኮሚሽነሮች ኤርትራ በፍጹማዊ አገዛዝ የምትገዛ ሀገር ናት ከመንግስታዊ ተጽዕኖ ነጻ የሆነ የፍርድ ስርዓት፣ ብሔራዊ ሸንጎ ወይም ዴሞክራሲያዊ ተቋማት የሏትም ይላሉ። በህዝቡ ላይ የፍርሃት ድባብ በማስፈን የፖለቲካ ተቃውሞን ለማስወገድ ሲባል የባርነት ወንጀልን፣ እስራትን፣ እንደ ወጡ መቅረትን የመሳሰሉት ሁኔታዎች ይፈጸማሉ ሲሉም ኮሚሽነሮቹ ጠቁመዋል። መርማሪዎቹ አያይዘውም ጎብኚዎች በኤርትራ ላይ ላዩን በሚያዩት አስመሳይ ሰላም መታለል የለባቸውም ብለዋል። የመርማሪው ኮሚሽን ሊቀመንበር ማይክ ስሚት ለአሜሪካ ድምፅ ሬዲዮ ሲናገሩ አስመራን የሚጎበኙ ሰዎችም ሆኑ እዛ የሚኖሩ የውጭ ሀገራት ተወላጆች ለየት ያለ ገጽታን ነው የሚያዩት ብለዋል። እኛ የገለጽናቸው አይነት የሰብአዊ መብቶች ረገጣዎች በአጠቃላይ በአስመራ መንገዶች ላይ የሚፈጸሙ አይደሉም። በሀገሪቱ ውስጥ ባሉት እስር ቤቶች የሚፈጸሙ ናቸው። በወታደራዊ ሰፈሮች ውስጥ ነው የሚካሄዱት። በማሰልጠኛ ሰፈሮች ውስጥ ይከናወናሉ። የውጭ ሀገሮች ተወላጆች እነዚህ ቦታዎች ላይ አይደርሱም። በብዙ ሺህ የሚቆጠሩ የተባሉ ኤርትራውያን ታዲያ የተባበሩት መንግስታት ድርጅት መርማሪ ኮሚሽን ያቀረበውን ዘገባ በመቃወም በጀኔቫ ስዊዘርላንድ ተሰልፈው ውለዋል። አንድ ሰልፈኛ ስለ ሰልፉ ያብራራል። እጂ እቲ ህዝቢ ልክዕ አብ ፊት ናይቲ ኮሚሽን ውድብ ሕብራት ሀገራት አውሎ ሰልፈኞቹ የወጡት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት ፊት ነው። አንካሳ የሆነ ፍርድ ነው የሰጣችሁት በማለት ውሳኔውን እየተቃወሙ ነው። ቁጥራቸው ያለማጋነን ከአስራ ሁለት ሺህ በላይ ይሆናል። ሰልፈኞቹ ሰልፍ በማካሄድ ስለሚጠብቁት ነገር ሲናገሩም በእኛ ላይ ሁሌም አመጽ ስለሚፈጸም አመጹ ያብቃ እያልን ነው። በውጭ ሀገራት ያሉት ኤርትራውያን ሁሌም ከመንግስታቸው ጋር መሆናቸውን በተግባር እያሳየን ነው ብለዋል። ከተቃውሞ ሰልፈኞቹ አንዱ ደግሞ የሚከተለውን ብለዋል። ወላው ደግናው የሆኑት የኢትዮጵያ እና የኤርትራ ለምን ሆኖ ይሄ ለምን ተፈለገ? ኤርትራ ላይ አነጣጠረ

ዋሽንግተን ላይ ያሉ ጠጁን የጠጡ ተካራዎች እቼ አስከሮች ገብተው ለእኛ ለማፈራራት ይሞክራሉ። በእስራኤል ደግሞ የተባበሩት መንግሥታት ድርጅት መርማሪ ኮሚሽን ያቀረበውን ዘገባ የሚደግፉ ኤርትራውያን ሰልፍ ሲያካሂዱ እንደዋሉ ገልጸውልናል። አፍሪካ ውስጥ ብዙ አምባገነኖች እንዳሉ እናውቃለን። ይሁንና ስለ ፕሬዚደንት ኢሳይያስ አምባገነንነት ለመግለጽ ቃላት ያጥሩኛል። ፍጹም አምባገነን ናቸው፣ ነፍሰ ገዳይ ናቸው። አድሓኖም ትክ ለሚካኤል የተባለ ሰልፈኛ ስለ ሰልፉ ዓላማ አስረድቷል። ወለቲ ንሕና ሎሚ ሰላማዊ ሰልፊ ዕለት እስራን ሓደን ዝገበርናሉ ምክንያት ነቲ ናይ ተጣ ዛሬ እኛ ሰላማዊ ሰልፍ ለማድረግ የተነሳንበት ምክንያት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ሪፖርት ድጋፋችንን ለመስጠት ነው። እኛ መራራ አብዮት ያሳለፍን ህዝብ ነን። አሁን ግን በሀገራችን ውስጥ አንድነት ለማግኘት አልቻልንም። አድሓኖም አያይዞም እኛ ይህን ሰልፍ ስናደርግ የማንንም ስም ለማጥፋት ሳይሆን ከተጨባጭ ሁኔታ በመነሳት ነው ሲል አብራርቷል።